በዓለም ሕዝብ ላይ ፈተና የሆነውና በከፍተኛ ፍጥነት እየተዛመተ ያለው የኮሮና ቫይረስ በየሀገሩ ሰዎችን እየቀጠፈ ሲሆን በርካታ ሀገራት የተለያዩ እንቅስቃሴዎችን በማገድ ሰዎች ቤት ውስጥ እንዲቀመጡ አዟል። ዓለም አቀፍ በረራዎችን በተመለከተም ሁሉም ሀገራት በመሰረዝ ላይ ይገኛሉ። ቫይረሱ ይህን ዘገባ በምንሰራበት ጊዜ 184 ሀገሮችን አጥቅቷል። 14654 ሰዎችን ህይወትም ቀጥፏል። የተሻለ የጤና መሰረተ ልማትና ፖሊሲ ያላቸው የሰሜን አሜሪካና የአውሮፓ ሀገራት በከፍተኛ ሁኔታ እየተስፋፋ ይገኛል። ጣሊያን ህመሙ ከተቀሰቀሰባት ቻይና በበለጠ 5476 ዜጎቿን ስታጣ፣ ቻይና 3270 ዜጎቿን ህይወት አታለች። የዓለማችን ገናና ከተሞች ከእንቅስቃሴ ውጪ ሆነዋል። አውስትራሊያ ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር 1629 የደረሰ ሲሆን ሰባት ሰዎች ህይወታቸውን አጥተዋል። ከዛሬ ጀምሮ በመላው አውስትራሊያ ግድ የማይሰጡ ግልጋሎት ሰጪዎች ዝግ እንደሚሆኑ ጠቅላይ ሚኒስቴር ስኮት ሞሪሰን ትላንት ምሽት አስታውቋል። ምግብ ቤቶች፣ ቡና ቤቶች፣ ሲኒማ ቤቶች፣ ሆቴሎች፣ ክለቦች ዝግ እንደሚሆኑ፣ ሬስቶራንቶችና ካፌዎች ቴካዊ አገልግሎት እንደሚሰጡ ገልጸዋል። ኤስቢኤስ በሜልበርን የሚኖሩ ኢትዮጵያውያን አውስትራሊያውያን የሬስቶራንት ባለቤቶች በኮሮና ቫይረስ ምክንያት በአገልግሎት አሰጣጥ ላይ የፈጠረባቸውን ተጽዕኖ በተመለከተ አነጋግሯቸዋል። ስሜ አበራ እያለ ይባላል። የካፌ ላሊበላ ሬስቶራንት ባለቤት ነኝ። በዚህ ስራ ለረጅም ዓመት የቆየው ነኝ እና ሰሞኑን በዓለማችን ላይ የደረሰ የኮሮና ቫይረስ በጣም አስቸጋሪ ነው። በሚደርሰው አደጋ ሁሉ በኔም በድርጅቴም ስም ለመላው ዓለም መጽናናትን እመኛለሁ። ግን ያው እኛው ሰው እንደመሆናችን በጣም በስራችን ላይ በሰሞኑን ትልቅ ለውጥ እያሳየ ነው በሽታው ምክንያት ሬስቶራንታችን የሚመጡ ሰዎች ቁጥር በጣም በጣም እየቀነሰ ነው። ደግሞ አሁን ሳናስበው መንግስት ከትላንትና ያስተላለፈው ቅድመ ዝግጅት ሳናደርግ እንዲዘጋ በመደረጉ ትንሽ በስራችን ላይ ጉዳት አለው። ይህን ስላናሰላወቅን ብዙ ዝግጅት አድርገን ነበር የሚደርሰዋለ እንትን ላይ በጣም በስራና በገንዘብ በምን ነገር ጉዳት እያመጣል ለቤት ክራይ ለመክፈል፣ ለቤተሰቦቻችን ምናደርገው፣ በሀገራችን ለምናደርገው ነገር ሳንሰራ ማድረግ ስለማንችል ትልቅ ጉዳት አለው። ግን ከሁሉ በላይ ሰው መዳን ስላለበት መንግስት በሚሰጠን መመሪያ እኛም ተቀባይ አድርገን እግዚአብሔር የሚሰጠን ነገር መጠበቅ ነው። ስሜ አቤል የማነ ይባላለው። የጃምቦ ሬስቶራንት ማናጀር ነኝ። በኮሮና ቫይረስ መምጣት ምክንያት ብዙ የገበያ ቅነሳ አለ። ከስተመሮች እንደበፊቱ አይመጡም ከስተመሮች ካልመጡ ደግሞ ሌላ ገቢ ስለሌለ ካዣዋሎችን የመያዝ አቅም የለንም። ስለዚህ እነሱንም ከስራ ውጪ ያደርጋል፣ በቢዝነሱም ላይ ከፍተኛ ተጽዕኖ ይፈጥራል። መንግስት አሁን አዲስ ያወጣው አዋጅ ወይ ደግሞ መመሪያ ምናልባት የበሽታውን እንትን ሊቀንስ ይችላል፣ ግን ለቢዝነሶቹ በጣም ትልቅ ተጽዕኖ ነው። እንደ በፊቱ ፓትሮሊንግ የለም፣ ብዙም ቴካዌ አይሸጥም። ስለዚህ ብዙ ተጽዕኖ አለው ቢ በእነዚህ አይነት መልኩ በሽታውን የሚቀንሱት አይነት ከሆነ ከዛም በኋላ ሪከቨር ልናደርግ እንችላለን ብዬ ተስፋ አድርጋለሁ። ስሜ እገዛሀኝ ጎልማም ይባላል። የአፍሪካን ታውን ሬስቶራንት ባለቤት ነኝ። አፍሪካን ታውን ላለፉት አስራ ሰባት ዓመት ሰርቻለሁኝ። አሁን በተፈጠረው በኮሮና ቫይረስ ምክንያት ቢዝነሶች ኦልሞስት ምንም ዴድ ነው ማለት ትችላለህ ምክንያቱም ስራውም ቀንሷል። ሰውም እንትን አይልም። ብዙ ሰው በቃ ፍራቻ አሳድሮበታል። እና አሁን እንግዲህ ፉሊ ዛሬ ከሚደ ጀምሮ ሬስቶራንቶች በሙሉ ዝግ ናቸው። ያው ህጉን መከተል ስላለብን እኛም ያው ዘግተናል ማለት ነው እና የሚፈጥረው እንትን ግን ያው ቀላል አይደለም። ኢኮኖሚ ላይ የሚፈጥረው ቀላል ጫና አይደለም። ሰለሞን አስናቀ ባላለው ሚሰራውም እዚ ሌማት እንጀራ ፉትስክሬይ አካባቢ ነው። እና በሱቃችን ላይ አሁን በዚህ በአለው የኮሮና ቫይረስ ስርጭትን በተመለከተ ቢዝነሳችንን የተወሰነ ጉዳት አድርሷል ማለት እችላለሁ። በአብዛኛው ከስተመሮች ፍርሃት ስላላቸው መምጣት አይፈልጉም። ሁለተኛው ደግሞ ሬስቶራንቶቹ አሁን በመንግስት ትእዛዝ አገልግሎታቸውን እንዳይሰጡ ተወስኗል። እንግዲህ እነሱ አብዛኛው ከፍተኛ የእኛን እንጀራ ከሚወስዱልን ተቋሞች ውስጥ ናቸው። አሁን እነሱ አለመውሰድ፣ እንደገና ህዝቡን መጥቶ እነሱ ጋር አለመመገብ የሚያስከትለው ለውጥ ከፍተኛ ነው ብዬነማም ነው። ግን ይሄ ህመም ለሁሉም ሰው ችግር ውስጥ ሊከት ስለሚችል መከላከሉን ቅድሚያ ስለምንሰጥ አሁን የመጣውን እርምጃ ደግፈን እንግዲህ አብረን የሚሆነው መሆን ነው። ወንድሰን ይሸቱ እባላለሁ። አውስትራሊያ ወደ 26ኛ ዓመት የናው ስኖርና ሬስቶራንት ለ10 አመት ራን አድርገናል። ከዛ በፊት ኩዊን ኦፍ ሹጋ የሚባል ነበር። አሁን ግን ሸበሌ ኢትዮጵያ ሬስቶራንት በሚል ራን እናደርጋለን እና ሬስቶራንታችን ትንሽ ወጣ ያለ ነው ከፍት ላይ ስለዚህ እኛ ፎከስ የምናደርገው ሞስሊ ኦስትራሊያን ሶሳይቲ ነጮቹ ላይ ነው የምናደርገው እና ኮሮና ቫይረስ ኦፍ ኮርስ ችግር አለው ማለት በቢዝነሳችን ላይ አፌክቲንግ የሚለው አዎ አለው። እና እኛ ምንድን ነው የምናደርገው ብዙ ጊዜ ቴክ ዌይ ነው የምንጠቀመው። እና አጋጣሚ ይሄ ህጉ ከመውጣቱ በፊት ግን ካስተመሮች ይመጡ ነበር። ሰኒታይዘር በመጠቀም እነሱ ተቀምጡ ድሮ ወንበር በማጽዳት ቴብላቸውን እያጸዳ ያለን እንደገና ፕሌታቸውን በማጽዳት ስትሬድ አወይ ሰርቪስ እናደርጋለን። ኪችናችን እናጸዳለን። ሰራተኞቻችን ኤቪቲ ሚኒስ እጃቸውን እንዲታጠቡ ሰኒታይዝ እንዲያደርጉ እንመክራለን። እና በዚህ አጋጣሚ ግን አሁን የወጣው የገቨርመንት ዋናውን ሲያደርገው ኦፍ ኮርስ አፌክት ያደርጋል። ኮንሰንትሬት የምናደርገው ግን ያው ቅድም እንደነገርኩት በጽዳቱ ላይ እንዳለ ሆኖ ቴክቤ ነው የምንሰራው ማለት ነው በብዛት ስለዚህ ያው ችግር አለው። በጣም እንግዲህ የመጣውንም ቀበል ሌላው አስተያየት ስለ ኮሮና ቫይረስ መናገር የምፈልገው ነገር ምንድን ነው ኮሮና ቫይረስ ባይዘወይ ከፐርሰናል ጽዳት ጋር የተያያዘ ነገር ስለሆነ ውጭ ወጥተ የምትመጣበት ጊዜ ከሰው ጋር ማለት እንግዲህ ትንሽ ምክኪል ልታደርግ ስለምትችል ራስን በማጽዳት ራስን መጠባበቅ አለብህ። ፕላስ በሽታው የት እንዳለ ስለማይታወቅ ማንንም ትረስ ማድረግ አትችልም። ስለዚህ ማድረግ ያለብህ ነገር ስድስት ፎሎ አፕ አድርገ ፕሪንሲፕል ሁሉ ተከተለ፣ ያው ጅር መታጠብ፣ ሳኒታይዘር ማድረግ ያን በማድረግ ህብረተሰቡ ቢጠቀም ደስ ይለኛል። በበጤኛ በህብረተሰብ ብዙ ሶሻል ላይፉ የተያዘ ስለሆነ ስለምንገናኝ ብዙ ጊዜ እጅ መጨባበጥ መተቃቀፍና መመሳሰሉ ነገሮች ትንሽ አቮይድ ብናደርግ ጥሩ ነው ላለው። ከኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ አውስትራሊያ